የዲደብልዩ ዜና፣ ጤና ይስጥልኝ። እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። የምዕራብ ኦሮሚያ የሚታየው የጸጥታ ችግር ምክንያት በመንግስትና በኦሮሞ ነጻነት ግንባር መካከል የተካሄደው ውይይትና ስምምነት ግልጽነት የጎደለው በመሆኑ ነው ተባለ። የፌዴራሉ መንግስት መጪው ሀገራዊ ምርጫን የማያካሄድ ከሆነ የትግራይ ክልል መንግስት ለምርጫ ዝግጅት ማድረግ አለበት ሲል የታላቋ ትግራይ ብሔራዊ ሸንጎ በትግርኛ ባይቶና የተባለ አዲስ የፖለቲካ ፓርቲ ገለጸ። በምስራቅ አፍሪካ ሀገራት የጣለ ከባድ ዝናብ ያስከተለው የውሃ መጥለቅለቅ በሚሊዮን የሚቆጠሩ ነዋሪዎችን ለጉዳት ማጓለጦ ተመለከተ። ጀርመናውያን በሁለት ሪዮት ዓለም የከፈላቸውን ግንብ የገረሰሰበትን ሰላሳኛ ዓመት እያሰቡ ነው። ዜናው በዝርዝር በምዕራብ ኢትዮጵያ በወለጋ ቤኒሻንጉል ጉሙዝና አማራ ክልል አዋሳኝ አካባቢዎች ባለፈው ዓመት ከተከሰተው ግጭት በተጨማሪ በአራቱም የወለጋ ዞኖች በታጣቂዎችና በመንግስት ጸጥታ አስከባሪዎች መካከል አሁን ግጭት መቀጠሉ ተነገረ። ለግጭቱ መቀጠል በመንግስትና በኦነግ ታጣቂዎች መካከል የተካሄዱ የሰላም ውይይቶች በመተማመን ላይ የተመሰረቱ ባለመሆናቸው እንደሆነ አጥኔዎች ገልጸዋል። የአሶሳው ወኪላችን ነጋሳ ደሳለኝ ያነጋገራቸው የሰላምና የደህንነት ባለሙያዎች እንደገለጹት በመንግስትና በኦሮሞ ነጻነት ግንባር ኦነግ ታጣቂዎች መካከል የተካሄደው ውይይትና ስምምነት ግልጽነት የጎደለው ነው። በኦኔግ አመራሮችና በመንግስት በኩል ብዙ ድርድሮች ሲደረጉ በቴሌቪዥንም አይተናል። ሆኖም ግን ምንም ውጤታማ ሊሆኑ አልቻሉም። ድርድራቸው የውሸት ድርድር ነው ብዬ ነው ነው የማስበው። ከፍተኛ ስጋት አለ። በማዕከላቸው መተማመን የለም። የመንግስት ድክመት እንዳለ ሆኖ የዚህ ሁሉ ችግር አለመተማመንና ከልብ የመነጨ ድርድር ስላልተደረገ እስካሁን በኦኔግ ሰራዊት እና በመንግስት ሰራዊት የሚደረገው ፍጥጫ በመሀል ችግር ውስጥ የገባው አሁን የአካባቢው ነዋሪዎች ናቸው እና ከፍተኛ ዋጋ እየከፈሉ ያሉት ወደዛ አካባቢ የሚኖሩ ህዝቦች ናቸው። አድማጮች፣ ዝርዝሩን መጽሔት ይዟል፣ ጠብቁት። የፌዴራሉ መንግስት መጪው ሀገራዊ ምርጫን የማያካሄድ ከሆነ የትግራይ ክልል መንግስት ለምርጫ ዝግጅት ማድረግ አለበት ሲል የታላቋ ትግራይ ብሔራዊ ሸንጎ በትግርኛ ባይቶና ፓርቲ ገለጸ። ባይቶና ጥቅምት 22 እና 23 ከመላ ኢትዮጵያ የተሰባሰቡ መስራች አባላቱና የኢትዮጵያ ምርጫ ቦርድ ተወካዮች በተገኙበት የመጀመሪያ ድርጅታዊ ጉባኤውን በመቀሌ ማድረጉን የድርጅቱ አመራር መምረጡን ዛሬ በሰጠው መግለጫ አስታውቋል። የታላቋ ትግራይ ብሔራዊ ሸንጎ በአሁኑ ወቅት ኢትዮጵያ ከባድ ችግር ውስጥ ትገኛለች ያለ ሲሆን፣ ፌዴራላዊ ስርዓት ለመታደግ በሀገሪቱ ውስጥ ካሉ ፌዴራሊስት ብሎ ከጠራቸው ኃይሎች ጋር በጋራ የመስራት እቅድ እንዳለው አስታውቋል። በመጪው ሀገራዊ ምርጫ ዙሪያ አስተያየት የሰጡ የፓርቲው ሥራ አስፈጻሚ ኮሚቴ አባላት እስካሁን ድረስ የፌዴራሉ መንግስት ከቃል ባለፈ የምርጫ ዝግጅት እያደረገ እንዳልሆነ ጠቅሰው በሀገሩ ደረጃ በሀገር ደረጃ ምርጫ የማይደረግ ከሆነ የትግራይ ክልል መንግስት ምርጫ ለማካሄድ ዝግጅት ማድረግ አለበት ብለዋል። ዜናውን የላከልን የመቀሌው ወኪላችን ሚሊዮን ኃይለስላሴ ነው። የታላቁ ህዳሴ ግድብ ግንባታ ሂደት መዘግየትና ኢትዮጵያ፣ ሱዳንና ግብፅ የሶስትዮሽ ቴክኒካል የባለሙያዎች ውይይትና ድርድር መቋጫ አለማግኘት ህዝብ ለግድቡ ያደርገው ተሳትፎ ላይ አሉታዊ ተጽዕኖ ማሳረፉ ተነገረ። የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ብሔራዊ ምክር ቤት ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ኃይሉ አብርሃም ዛሬ በሰጡት መግለጫ በሀገሪቱ ግጭት በተከሰተባቸው አካባቢዎች ስለ አባይ ግድብ ወጥቶ ለመናገር ድፍረት እያጣ ነው ብለዋል። ስለሆነም ግድቡን በፍጥነት ማጠናቀቅና ብሔራዊ አንድነት ማጠናከር መሰረታዊ ሰላማዊ መፍትሄዎች መሆናቸውን ተናግረዋል። በሀገሪቷ ወቅታዊ ሁኔታ አንዳንድ ቦታ የተለያዩ ሁከቶች ይነሳሉ። በዛ በዛ የተነሳ ህዝባዊ ተሳትፎ የሚያስተባብረው አካል ቀዝቅዞ ነበረ። ህዝቡ ግን ድጋፍ እየሰጠ ነበር። ለግድቡ ግንባታ የሚሰበሰበው ገንዘብ ፈሰስ ይደረግባቸው ይደረግባቸው የነበሩ አራት ሺህ ያህል የባንክ የሂሳብ ደብተሮች የነበሩ ሲሆን ለአሰራር በፈጠረው አለመመቸት ሁሉም ቀርቶ አንድ ብቻ የሂሳብ ደብተር እንዲኖር መደረጉን አመልክተዋል። በአምስት ዓመታት በ80 ሚሊዮን ብር ይጠናቀቃል ተብሎ የተገመተው ግድብ ስምንት ዓመታት አልፎ ከመቶ ሚሊዮን ብር በላይ ወጪ ተደርጎበትም ሊጠናቀቅ አልቻለም። የሁሉም ተርባይን 30 30 ፐርሰንት ነበር ኢፊሸንሲያቸው የማምረት ነገር ግን የቀሩትን 13 ተርባይን 35 ፐርሰንት ኢፊሸንሲ ብናደርግ፣ በሶስቱ ተርባይን የሚወጣ ውሃ ደግሞ ይቀራል። ስለዚህ በሶስቱ ተርባይን የሚወጣው ውሃ በ13ቱ ተርባይን ሲወጣ ውሃውም የሚያመነጨው ጊዜው እየጨመረ ሄዳል። ሁለት ተርባይን ስድስት ወር አምርቶ የሚያመጣውን ኢነርጂ አንድ ተርባይን አመት ቢያምር ያመጣዋል። 13ቱ የሚያመርቱበትን ኢፊሸንሲ በመጨመር ያንን ጊጋዋት ፐርሃወር ማግኘት ተችሏል 1567 ጊጋዋት ፐር ሃወር ነው ያ ስለሚገኝ ከሆነ እነዚህን ተርባይኖች መጨመሩ ኮስት ላይም ትልቅ ተጽዕኖ ነው ያለው የሚል ነው። ግድቡን አስመልክቶ በተፋሰሱ ሀገራት በተለይም በግብፅ በኩል የተለያዩ ፍላጎቶች እየቀረቡ መሆኑን ተከትሎ በአሜሪካ መንግስት የገንዘብ ሚኒስቴር ጋባዥነት የኢትዮጵያ ሱዳንና ግብፅ የውጭ ጉዳይ ሚኒስትሮች ከቀናት በፊት በዋሽንግተን ዲሲ ተወያይተዋል። በምስራቅ አፍሪካ ሀገራት የጣለ ከባድ ዝናብ ያስከተለው የውሃ መጥለቅለቅ በሚሊዮን የሚቆጠሩ ነዋሪዎችን ለጉዳት ማጋለጡ ተመለከተ። በምስራቅ አፍሪቃ ባለፉት ቀናት በጣለው ከባድ ዝናብ ምክንያት በአስራዎች የሚቆጠሩ ሰዎች መሞታቸውን ትናንት ስዊዘርላንድ ጄኔቭ የሚገኘው የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ ቢሮው አስታውቋል በኬንያ የጣለው ከባድ ዝናብ ያስከተለው የውሃ መጥለቅለቅ ህጻናትና ሴቶችን ጨምሮ 144,000 ሰዎች ላይ ጉዳት ደርሷል 48 ሰዎች ደግሞ ሞተዋል የጣለው ከባድ ዝናብ በተለያዩ የኬንያ አካባቢዎች የመሬት መንሸራተትን አስከትሏል የመኪና መንገዶች በውሃ ምክንያት ፈራርሰዋል በርካታ የመሰረተ ልማቶች ላይ ጉዳት መድረሱን ጄኔቭ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ዋና ማስተባበሪያ ቢሮ በሰጠው መግለጫ አስታውቋል። ድንበር የለሹ የሐኪሞች ድርጅት በበኩሉ በሶማሊያ የጣለው ዝናብ ያስከተለው ጎርፍ 270 ሺህ ነዋሪዎችን ከመኖሪያ ቤታቸው አፈናቅሏል። በሶማሊያ የሚገኙ በርካታ መንገዶች በውሃ ሙላት ተጥለቅልቀዋል አሊያም ጎርፍ ባመጣው ደለል ተሞልተዋል። በዚሁ የተፈጥሮ አደጋ ሰዎችና በርካታ እንስሶች መሞታቸውም ተገልጿል። ይህ በእንዲህ እንዳለ የከባቢ አየር መለዋወጥ በተለያዩ አፍሪቃ ሀገራት ከፍተኛ ድህነትን እያስከተለ ነው ሲል ኦክስፋም የተባለው የእርዳታ ድርጅት አስታወቀ። ዋና መቀመጫውን ብሪታንያ ያደረገው ኦክስፋም ዛሬ ይፋ ባደረገው የጥናት መዘርዝር መግለጫ በ18 የአፍሪቃ ሀገራት 52 ሚሊዮን ሕዝብ ለረሃብ አደጋ ተጋልጧል ብሏል። ኦክስፋም ይህንን መግለጫ ትናንት ያወጣው በሚቀጥለው ሳምንት ከህዳር 1 እስከ ህዳር 5 የአፍሪቃ የከባቢ ጉዳይ ሚኒስትሮች ስብሰባ ከመጀመሩ ቀደም ብሎ መሆኑ ነው። የጀርመን ፓርላማ ዶች ቡንደስታግ ጀርመንን በሁለት ርዕዮተ ዓለም ከፍሎ ምስራቅና ምዕራብ ጀርመን መሃል የቆመው ግንብ የተገረሰሰበትን ሰላሳኛ ዓመት አስቦ አለ። ፓርላማው የጀርመን ህዝብን ለአርባ ዓመታት የለያየው ግንብ ሲፈርስ የዛሬ 30 ዓመት ሰላማዊ አብዮት የታየበት የተነፋፈቀ ወንድማማች ህዝብ በደስታ የተቃቀፈበት ነበር ብሏል። እለቱ በጎርጎሮሳውያኑ ህዳር 9 ኖቬምበር 9 ማለትም ነገ ቅዳሜ ግንቡ የወደቀበት ዕለት መሆኑ ታስቦ ይውላል። በሰሜናዊ ምዕራብ ኢራን በደረሰ የመሬት መንቀጥቀጥ አምስት ሰዎች ሞቱ፣ በርካታ ጉዳት ደረሰባቸው። የኢራን ብሔራዊ ብዙሀን መገናኛ ይፋ እንዳደረገው በመሬት ርዕደቱ የተጎዱም ሆነ የሟቾች ቁጥር ሊጨምር ይችላል ብሏል። የዩናይትድ ስቴትስ የመሬት መንቀጥቀጥ መዝጋቢ ቢሮ ዛሬ ማለዳ ባወጣው መረጃ ለአርሜኒያና ለአዘርባጃን አዋሳኝ የሆነችው ሃሽትሩድ የተባለች የኢራን ከተማ 50 ኪሎ ሜትር ርቀት ላይ የመሬት ርደቱ ዋነኛ መነሻ ነበር ብሏል። ይህን ተከትሎ የኢራን መንግስት ቦታው ላይ የአደጋና ዝግጁነት ቡድን መላኩ ተመልክቷል። በሰሜናዊ ምዕራብ ኢራንና በምስራቃዊ ቱርክ አካባቢዎች በተደጋጋሚ የመሬት መንቀጥቀጥ እንደሚከሰት ተመልክቷል። ይህ ዶ ቸበለ ዲደብሊው ነው። ከዶቸ ቨለ ዲ ደብልዩ የሚሰራጨውን የዓለም ዜና ለማብቃት ርዕሰ ዜናዎቹን በድጋሚ እነሆ። በምዕራብ ኦሮሚያ የሚታየው የጸጥታ ችግር ምክንያት መንግስትና በኦሮሞ ነፃነት ግንባር መካከል የተካሄደው ውይይትና ስምምነት ግልጽነት የጎደለው መሆኑ ነው ተባለ። የፌዴራሉ መንግስት መጪው ሀገራዊ ምርጫን የማያካሂድ ከሆነ የትግራይ ክልል መንግስት ለምርጫ ዝግጅት ማድረግ አለበት ሲል የታላቋ ትግራይ ብሔራዊ ሸንጎ በትግርኛ ባይቶና የተባለ አዲስ ፓርቲ ገለጸ። ዜናው አበቃ። አድማጮች፣ የዓለም ዜናዎቹን ካዜብ ታደሰ ተከታተለን።